ሐዋሳ ከተማን ጨምሮ በስምንት ዞኖች ወረዳዎችና የከተማ አስተዳደሮች ቁጥራቸው ወደ አንድ ሚሊዮን ለሚሆን ሕፃናት የልጅነት ልምሻ ወይም የፖሊዮ ክትባት እየተሰጠ መሆኑን የደቡብ ክልል ጤና ቢሮ አስታውቋል። የክትባቱ ዘመቻ የተጀመረው የፖሊዮ ቫይረስ በአጎራባች ክልል ኦሮሚያ ውስጥ ሁለት ቦታዎች ላይ በመታየቱ መሆኑ ተገልጿል። በአጠቃላይ በሀገሪቱ ውስጥ ክትባቱ ከሚሰጥባቸው ሰባ አራት ወረዳዎች ሃምሳ አራቱ በደቡብ ክልል ውስጥ እንደሚገኙ ተነግሯል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። በደቡብ ክልል ጤና ቢሮ የጤናና ጤናነክ ንክ ድንገተኛ አደጋዎች ቅኝትና ምላሽ ዋና ስረድት ባለቤት አቶ እንዳሻው ሽብሮ እንዳሉት የሐዋሳ ከተማን ጨምሮ በሲዳማ በጉራጌ፣ በስልጤ፣ አላባና ገዴዮ እንዲሁም በሌሎች አካባቢዎች ከጥር 25 2012 ዓመተ ምህረት አንስቶ እድሜያቸው ከአምስት በታች ለሆኑ ጨቅላ ህጻናት የልጅነት ልምሻ ክትባት እየተሰጠ ይገኛል። አቶ እንዳሻው ወደ አንድ ሚሊዮን ለሚጠጉ ህጻናት ክትባቱ ቤት ለቤት እየተሰጠ ነው ብለዋል። በመጀመሪያ ዙር ላይ የተከተቡት አምስት መዋቅሮችን ጨምሮ አሁን ሶስት ተጨምሯል። በፊት እንደተገለጸው ወደ ሲራሮ አካባቢ ተገኝተው ነበር ከይዞ አሁን ላይ ደግሞ አዳሚ ቱሉ የሚያዋስኑት የእኛ ሶስት ዞኖች ተጨምረው ክትባቱ እየተሰጠ ነው። እንግዲህ በአጠቃላይ ወደ 941107 ህጻናትን ለመከተብ አቅደን ከአጋሮች ጋር በተቀናጀ መልኩ ስራውን እየሰራ ነው ያለ ነው። አንዳንዶች ጋር ለሁለተኛ ዙር የተሰጠ ነው። አንዳንዶች ጋር ለመጀመሪያ ጊዜ የተሰጠ ነው እና ለመጀመሪያ ጊዜ የተሰጣቸውና ሁለተኛ ዙር የሚከተቡት አንድ ላይ ስብሰባዎችን አድርገን ነበር። ምናልባት በመጀመሪያ ዙር ያሉት ማነቆዎች ምንድን ናቸው፣ ጠንካራ ጎኖቻችን ምንድን ናቸው የሚለውን በአላባና ዲላ ከተማ ላይ ስልጠና አዘጋጅተን ከዛ ያለውን ኤክስፔሪያንስ ወስደው ነው ወደ ክትባት የገቡትና በተለይ በመጀመሪያ ዙር ላይ ከቅዝቃዜ ሰንሰለት ጋር ተያይዞ የተወሰኑ ውስነቶች ነበሩ። ከቫክሲን ኬሪየር ክትባት የምንወስዱበት ሳጥን እጥረት ነበረ። አንዳንድ የክትባት ቅስቀሳ ላይ ውስነት ያየንባቸው ወረዳዎችን ወስደን ከነዛ ልምድ ውስደን ወደ ስልጠና እንዲሄዱ ተደርጓል ማለት ነው። ስለዚህ አንድ አዲስ የተጨመሩት አዋሳ ከተማ ተጨምረዋል። ስልጤ ላይ ሰባት ወረዳዎች ተጨምረዋል። ጉራጌ ዞን ላይ ደግሞ የማረቆ ወረዳን ጨምሮ ሁሉም ክትባት እየተደረገ ነው እና በዚሁ ፔስ ሄድን በዚሁ ፍጥነት ከሄድን መቶ ፐርሰንት ልንከትብ እንችላለን የሚለው ነው። ክትባቱን ለመስጠት ምክንያት የሆነው የልጅነት ልምሻ ወይም የፖሊዮ ቫይረስ በአጎራባች ክልል ኦሮሚያ ምዕራብ አርሲ ዞን ሲራሮና አዳሚ ቱሉ መታየቱ ሲሆን በአጠቃላይ በሀገሪቱ ክትባቱ ከሚሰጥባቸው ሰባ አራት ወረዳዎች ሀምሳ አራቱ በደቡብ ክልል ውስጥ የሚገኙ መሆናቸውን ተናግሯል። መነሻው ምንድን ነው? የቫክሲን ድሪቭን ፖሊዮ ቫይረስ የሚባል ሁለት ቦታዎች ላይ ተገኘ። አንዱ እንዳልኳችሁ ሲራሮ ላይ ነው። ሲራሮ አምስት የሚሆን የእኛን ዞኖች ያዋስናል። ሁለተኛ ደግሞ አዳሜ ቱሉ ላይ እንደዚህ አይነት ምልክቶች ታይተዋል። ስለዚህ አዳሜ ቱሉ ሊያዋስኑ የሚችሉት የኛ ዞኖች ጉራጌና ስልጤ አካባቢ ናቸው። ስለዚህ ኦልሞስት እንደ ሀገር ከሚከተቡት 74 ወረዳ ውስጥ 54ቱ የሚከተቡት በደቡብ ክልል ውስጥ ናቸው ማለት ነው። ስለዚህ እነዚህ የተጠቀሱት የኦሮሚያ ወረዳዎች አብዛኞቹ የሚያዋስኑት የደቡብ ዞኖችን ስለሆነ ኦሮሚያ ከሚከተበው በላይ የደቡብ ክልል ለሚከተቡት ህጻናት ብዙ ናቸው ማለት ነው። ከአንድ ወር በፊት ለ176 ሺህ ህጻናት ክትባቱ መሰጥቶ የሚታወስ ሲሆን በኦሮሚያ ክልል የታየው የልጅነት ልምሻ ወይም የፖሊዮ ቫይረስ ከታየበት ከስራራውና አዳሚቱሉ ወደ ደቡብ ክልል እንዳይዛመት እየተደረገ ነው ብለዋል። ቫይረሱን ስርጭቱ አልፎ እንዳይሄድ እነዚህን ከበን መከተብ አለብን በሚለው መሰረት እንግዲህ ሪንግ ቫክሲኔሽን የምንለው ነው። ሪንግ ቫክሲኔሽን ሲደረግ አብዛኞቹ የእኛ ዞኖች ናቸው የገቡት ማለት ነው። ስለዚህ በዚህ አጋጣሚ ይሄ ኦፖርቹኒቲ ነው፣ ጥሩ የሆነ መልካም አጋጣሚ ነው። ያንን መጠቀም መቻል አለብን ብዬ አስባለሁ። ሁለተኛ ደግሞ መደበኛ ክትባታችን ሁኔታ የምናይበት ነው። መደበኛ ክትባታችን ምን አይነት ሁኔታ ላይ ነው ያለው የሚለውን ብናይ ጥሩ ነው። ሶስተኛ ኦሮሚያ ላይ ተከሰተ እንጂ እኛ ጋር አይከሰትም ማለት አንችልም። የኦሮሚያና የእኛን የፖሊዮ ሽፋን ስናይ የአንድ ፐርሰንት ልዩነት ነው ያለው። ስለዚህ ምንም ጋራንት የለም እዚህ አይከሰትም ልንል አንችልምእና ና ስለ ቲሞርክ ነው በሽታ ደግሞ እንደምታውቁት ድንበር የለውም። ኦሮሚያ ጋር በጣም በቅንጅት እየሰራ ነው ያለ ልጃቸውን ሲያስከትቡ ያገኘናቸው የአዋሳ ከተማ ነዋሪ ወይዘሮ ውብአለም ሀይለ ሚካኤል የበሽታውን ጉዳት ስለማውቅ ልጆችን እያስከተብኩ ነው ብለዋል። ትናንትና ልጄ ዘጠኝ ወር ሞልቷት ለክትባት ወስጃት ነበር። እዚህ አካባቢ መንገድ ስላልወጣልን ለእኛ ቤታችን ሁሌ ስለሚዘለል እዛ ጠየቅኳቸው እንዴት እንደሚሆንና እዛ እንዲሰጣት ጠየቅኩኝ። እዛም እንደማይሰጥና ቤት ለቤት እንደሚሰጥ ነገሩኝ። በነገሩኝ መሰረት ለጎረቤቶቼ መጥቼ ሲመጡ እንድጠሩኝ ነግሬያቸው ጠርቶኝ ለልጆቼ ላሰጥ ነው የመጣሁት። ፖሊዮው ማለት ህጻናትን የሚያጠቃ አካል ጉዳተኛ የሚያደርግ በሽታ እንደሆነ አውቃለሁኝ። ለዛም ነው ልጆችን ላስከት በመጣውት ለተከታታይ ሶስት ቀናት የተሰጠ ያለው የልጅነት ልምሻ ክትባት ዘመቻም ዛሬ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አዋሳም።